አውሮፓና ጀርመን። አማራጭ ለጀርመን በምህፃሩ ኤኤፍዴ የተባለው ቀኝ ጽንፈኛው የጀርመን ተቃዋሚ ፓርቲ እድሜው ትንሽ ቢሆንም የጀርመንን የፖለቲካ መድረክ በተቀላቀለበት አጭር ጊዜ ውስጥ ያገኘው ውጤት ግን የሚናቅ አይደለም። ምናልባት ፓርቲው ሲመሰረት አሁን ያለበት ደረጃ ላይ ይደርሳል ብለው የገመቱ ካሉ እጅግ ጥቂቶች ሊሆኑ ይችላሉ። የዛሬ ሶስት ዓመት የተቋቋመው ይኸው ፓርቲ በአሁኑ ጊዜ ከ16ቱ የጀርመን ፌዴራል ክፍላተ ሀገር በስምንቱ የፓርላማ መቀመጫዎች አግኝቷል። ፓርቲው በጎርጎረሳዊ 2013 ዓ.ም ሲ ሲመሰረት ዓላማው ጀርመን የዩሮ ተጠቃሚ አባል ሀገር መሆኗን ማስቀረት ነበረ። ይሁንና ባለፈው ዓመት ጸረ የውጭ ዜጎች አጀንዳዎችንም ማካተት ሲጀምር መስራቹ በርድ ሉክ ከፓርቲው ከተሰናበቱ በኋላ የዘመቻውን ትኩረት መንግስት የሚከተለውን የስደተኞች ጉዳይ ፖሊሲ በመቃወም ላይ አደረገ። በርካታ ስደተኞች ወደ ጀርመን በገቡበት ባለፈው ዓመት ጀርመን የድንበር ቁጥጥር እንድትጀምርም አጥብቆ መሟገት ጀመረ። በየጊዜው አዳዲስ አጀንዳዎችን የሚያነሳው ይኸው ፓርቲ ባለፈው ሳምንት መጨረሻ ባካሄደው ጠቅላላ ጉባኤ ደግሞ ሌሎች አወዛጋቢ ጉዳዮችን ያካተተበትን መርሃ ግብሩን ይፋ አድርጓል። የበርሊኑ ወኪላችን ይልማ ኃይለ ሚካኤል እንደሚለው መርሃ ግብሩ በአመዛኙ የውጭ ዜጎች ጥላቻ የተንጸባረቀበት ነው። ከመካከላቸው ዋና ዋናዎቹም የሚከተሉት ናቸው። በአንደኛ ደረጃ ያስቀመጡት ነጥብ ቢኖር እስልምና የጀርመን አካል አይደለም የሚለውን ቃል ነው። በሁለተኛ ደረጃ እስከ ዛሬ ድረስ በጀርመን ሀገር በተለይ ከአስራ ዘጠኝ መቶ ስልሳ ስምንት አመተ ምረት ጀምሮ ከተማሪዎች እንቅስቃሴ ጀርመንን ከላይ ሆኖ አመለካከቱን የሚመራው የስልሳ ስምንቱ ትውልድ የሚባለው የግራዎቹ፣ የአረንጓዴዎቹና የሶሻል ዴሞክራቶቹን አስተሳሰብ ይህንን እንዳለ መቀየር አለብን የሚለውን ነው ያነሱት። ከዚህም አልፎ ሄደው እንግዲህ የእስልምና ሃይማኖት ተከታዮች በተለይ ጧትጧት ጸሎት ሲያደርጉ አላህ አክበር ብሎ የሚጀምሩት ነገር ይሄ ጀርመን ሀገር እንዲቆም ነው ያሉት። የመስጊዱም ሰገነቶች ረዣዥም ቅርጾቹ ሁሉ የሰውን አለባበስ ድረስ ሄደው ቡርካ ቡርካና መሸፋፈን እንዲቀር ከዛ አልፎ እንግዲህ በሰፊው ደግሞ የአውሮፓንና የጀርመንን ጥያቄ ደግሞ እንደገና ሊያወዛግብ የሚችለውን ጉዳይ በማንሳት ከየጋራ የጋራ ገንዘብ አውሮፓኖች ከሚጠቀሙበት ከዩሮ እንውጣ ወደ ጀርመን ማርክ እንመለስ ማለታቸው ነው። ወይንም ከተወሰኑ ሀገሮች ብቻ እንስራ ነው። የአውሮፓ አንድነት ማህበርን ማፍረስ አለብን ብሎ ነው የሚናገሩት። ከሰሜን አትላንቲኩ የጦር ቃል ኪዳንም ጭምር መራቅ አለብን የሚለውን ጥያቄ አንስቶ ይሄ እንኳን ድጋፍ ሳያገኝ ወድቋል። ግን የስደተኞች መፍለስ መቆም አለበት፣ አጥር መታጠር አለበት። ካልሆነም ይህንን ቀደም ብሎ ነው ያሉት። ተኩስ እስከሚከፈትባቸው ድረስ ወታደሮች መላክ አለብን የሚሉት ናቸው። ከዚህ ሌላ ኤኤፍዲ በፕሮግራሙ ዋና ዋና በሚባሉ ሀገራዊ ጉዳዮች ላይ የሀገሪቱ ፓርላማ ውሳኔ ከሚሰጥ ይልቅ ህዝበ ውሳኔ እንዲካሄድም ጠይቋል። ለምሳሌ የጀርመን አንድነትን የምስራቅና የምዕራቡን የዛሬ ሀያ አምስት አመት ህዝቡ ድምጽ ሳይሰጥበት በፓርላማ ነው የተወሰነው። ለምሳሌ የዩሮ የጋራ ገንዘቡን በተመለከተ ህዝቡ ድምፅ ሳይሰጥበት እንደዚሁ መንግስትና የፖለቲካ ድርጅቶች ፓርላማ ውስጥ ያሉት የወሰኑት ነው። በጋራ ወይም የአውሮፓን አንድነት እንመስረት የሚባለውን ይህንንም መንግስት ነው ያካሄደው እና በጀርመን አሰራር ህዝቡ ድምፅ የሚሰጥበት ቦታ ለፓርላማው፣ ተመራጮቹ ለህዝብ እንደራሴዎቹ ነው እንጂ እያንዳንዱን ጥያቄዎች አንስቶ ህዝብ ድምፅ ይሰጥበት የሚለውን ነገር ጀርመኖች ባላቸው የሸንጎ ወይም የፓርላማ ስነስርዓት የማያደርጉት ነገር ነው። አማራጭ ቡድን የሚባለው እነሱ የሚሉት ብዙዎቹን ጥያቄዎች መንግስት እና ሸንጎ ውስጥ የተቀመጡት እያድበሰበሱ ስለሚያልፉ እኛ ድምጽ እንሰጥበት ህዝቡ ይወስነው የሚል ነው። አሁን የመጨረሻው ጥያቄያቸውም የጀርመንን ፕሬዚዳንቱን ህዝቡ እንዲመርጥ ይደረግ፣ ሸንጎ ውስጥ ያሉት የህዝብ እንደራሴዎች ሳይሆን የሚል ጥያቄ ነው ያነሱት። የአራት ሚሊዮን ሙስሊሞች መኖሪያ በሆነችው በጀርመን ኤኤፍዲ በፓርቲ ፕሮግራሙ እስልምና የጀርመን አካል አይደለም ማለቱ ከጀርመን ፖለቲከኞችና የፖለቲካ ፓርቲዎች ከፍተኛ ትችት ተሰንዝሮበታል። የጀርመን መራሂተ መንግስት አንጌላ ሜርክል የሚመሩት የክርስቲያን ዲሞክራት ህብረት ፓርቲ ኤኤፍዲ ወይም አማራጭ ለጀርመን የተባለው ፓርቲ ያሳለፈውን ውሳኔ በሁሉም ሃይማኖቶች ላይ የተሰነዘረ ጥቃት ብሎታል። ሜርክል የጀርመን ህገ መንግስት ለሃይማኖት ነጻነት ዋስትና የሚሰጥ እስልምናም የጀርመን አካል እንደሆነ ከዚህ ቀደም ተናግረዋል። የፓርቲው ምክትል ሊቀመንበር አርሚን ላሼት በጀርመን እስልምናን ባዕድ አካል ያደረገው የፓርቲው ውሳኔ ከፋፋይና እምነት ትርጉም አለው ለሚለው ለፓርቲያቸው አስደንጋጭ መሆኑን ገልጸዋል። የኤፍዲ ፍላጎትም አሁን በግልጽ ሊታወቅ መቻሉንም አስገንዝበዋል። Jetzt liegt Schwarz auf Weiß auf dem Tisch. AfD im Mittelfeld gewonnen, bagels, aber Corona ist der Preis, als Kontoal. Partieule Germane im Mittelfeld gewonnen. Ja, Germanen, Konrad Adenauer, Helmut Kohl, die German-Federalwei-Demokrasiwei-Republik heute laufen. Republik von Konrad ja Adenauer und Helmut ja Kohl. የአረንጓዴዎቹ ፓርቲም የኤፍዲን ፕሮግራም አድሃሪና ህብረተሰቡን ለመከፋፈል ያለመ ነበር ያለው በጀርመን የሙስሊሙ ማህበረሰብ መሪዎችም ከአጠቃላዩ የጀርመን ህዝብ አምስት በመቶ ሙስሊም በሆነበት በህብረተሰቡ ውስጥ ጸረ እስልምና አስተሳሰብ ለመንዛት የሚደረገው ሙከራ አውግዘዋል። ከመካከላቸው ጀርመን የሚኖሩ ሙስሊሞች ምክር ቤት ሊቀመንበር አይማን ማትሲዩክ ይገኙበታል። በሙስሊሞች ላይ ጥላቻው ከየት እንደመጣ እንጠይቃለን። በዚህም የተነሳ ነው ነገሮችን በቅጡ ሳይረዱ ድምዳሜ ላይ የሚደርሱት። ልንገምት የምንችለው ስለ ሙስሊሞች ምንም አይነት ልምድ እንደሌላቸው ነው። በሀገራችን በእስልምና ላይ ጥላቻን በመንዛት ጉዳዩን የፖለቲካ መጠቀሚያ ሊያደርጉት እየሞከሩ ነው። ኤኤፍዲ የተቋቋመው የዛሬ 3 ዓመት ቢሆንም ቡድኑ የተጠነሰሰው ግን ከዛሬ 14 ዓመት በፊት የጀርመን መገበያያ ገንዘብ ማርክ በጋራው ሸርፍ ዩሮ ከተተካ በኋላ ነው። በወቅቱ ጉዳዩ ያሳስበናል ያሉ የኢኮኖሚ ምሁራንና ጋዜጠኞች እንዲሁም ከዋና ዋናዎቹ ፓርቲዎች በተለያዩ ምክንያቶች ያኮረፉ አባላት ዩሮ የጀርመን መገበያያ ገንዘብ መሆኑን በመቃወም መሰባሰብ ጀመሩ። እነዚሁ ወገኖች የዛሬ ሶስት ዓመት በአውሮፓ የገንዘብ ቀውስ ከተከሰተ በኋላ ጉዳዩን አጠናክረው ብቅ አሉ። ምክንያታቸውም የችግሩ መዘዝ ለእኛም እንዳይተርፍ እንከላከል የሚል ነበረ። የደቡብ አውሮፓ ሀገሮች እንደ ጣሊያን፣ እንደ ስፔን፣ እንደ ፖርቱጋል፣ አሁን ደግሞ ከሩ የመጣው እንደ ግሪክ አይነቶቹ በኢኮኖሚያቸው ጠንካራ ያልሆኑ እነሱ ያመጡት ችግር እኛን ራሳችንን ጀርመኖች ይሄን ነው የሚሉት ይዞ እንገደል ስለሚገባ ይሄ የኢኮኖሚ አንድነትና የጋራ ገንዘብ የሚባለውን ነገር በሌላ መልክ እንመልከተው። በተለይ የሰሜን አውሮፓ ሀገሮች ሀብታም ሀገሮች እንደ ሆላንድ እንደ ስዊድን እንደ ኖርዌይ፣ ዴንማርክ ያሉ ሀገሮች አንድ ላይ ሰብሰቡ፣ ሌሎቹ ግን አያስፈልጉም፣ እንዳውም ራሷንም ፈረንሳይን ጭምር አያስፈልጉም የሚሉ እንቅስቃሴዎች ጀምሮ ነበር። ግን ከዛ ቀስ በቀስ እየተንጠባጠቡ መጥተው ያገኙት ነገር ምንድን ነው? የክርስቲያን ዲሞክራቶቹና የክርስቲያን ዩኒየኖቹ ከሶሻል ዴሞክራቶች ጋር አብረው በመስራታቸው የጥንታዊው የክርስቲያን ዴሞክራቶቹ የኮንዘርቫቲቭ አቋሞች የአመለካከቶች እየተረሱ እየተሰረዙ ስለሄዱ ይህንን እኛ ማስተካከል አለብን የሚለውን ነገር የፈጠሩ ናቸው። ድርጅቱን የመሰረቱ ሰዎች አዲስ ሰዎች ሳይሆኑ ጀርመን ሀገር ውስጥ ከሚታወቁ ጋዜጣ ክፍሎች የመጡ ከዩኒቨርሲቲ የመጡ ሰዎች፣ አስተማሪዎች፣ ክርስቲያን ዲሞክራት ለቀው የወጡ ከሶሻል ዲሞክራቶች የወጡ ፈላስፋዎች ጭምር ያሉበት ነገር ነው እና በኋላ ተከፋፈሉ። ድርጅቱን የመሰረቱት ሰውዬም እንዲያውም እኔ እንደዚህ አይነት አውሬ ሊሆን የሚችል ድርጅት እንዲቋቋም ጥረት በማድረግ በጣም አዝናሎ ስህተት ነበር ብሎ የተናገሩበት ነው። አንደኛው ጥሎ የወጡት እንግዲህ በየጊዜው ብልሃተኞች ናቸው። አርስቶቻቸውን ይቀያይራሉ። እንዳውም አንዱ እንዳለው ስስት ናቸው የሚለውን ቃል ነው የተጠቀመው ሪዮታ አለማቸውን በተመለከተ በፖለቲካ አመለካከታቸው ወግ አጥባቂዎች ቢሆኑም የሶሻል ዴሞክራቶችንም አመለካከት ደግሞ የያዙ ፍሬ ነገሮችም አሉ። አሁን ለምሳሌ የውጭ ሀገር ሰው ከመርዳት፣ ስደተኞችን ከመርዳት የእኛ ጡረታ የሚያስፈልጋቸው የእኛ ስርአት ሰዎች የእኛ መረዳት ያለባቸው ዝቅተኛ ገቢ ያላቸው ሰዎች የሚሉትን ጥያቄ የሚያነሱ ናቸው። በየጊዜው አዳዲስ ጉዳዮችን የሚያነሳው ኤኤፍዲ በተለይ ከሁለት ወር በፊት በተካሄዱ አካባቢያዊ ምርጫዎች ፓርቲው ያገኘው ውጤትም ፍጹም ያልተጠበቀ ነበር። እንደገና ይልማ ከመሬት ተነስተው በሶስት አመት ጊዜ ውስጥ አሁን ለምሳሌ ዛክስን አንሃልት የሚባለው ክፍለ ሀገር ሶሻል ዲሞክራቶቹን ራሳቸውን በልተው ሀያ አራት ነጥብ አምስት ከመቶ አግኝተው ሸንጎ ውስጥ የገቡት ወይንም ያልነበሩበት ቦታ ባደን ቡትንበርግ አስራ አምስት ከመቶ አግኝተው የገቡት ወይንም ራይንላንድ ፋልስ የሚባለው ቦታ እንደዚሁ። እዚህ ጀርመን ሀገር ከሰላሳ እስከ አርባ እስከ ሀምሳ ከመቶ የሚሆኑ ምርጫ የማይሄዱ ሰዎች አሉ። እነዚህ ሰዎች ለማግኘት ለመያዝ ይፈልጋሉ። ከዛም አልፎ ነገሩ ያሳሰባቸው በዚህ አሁን ባለው የጣምራ መንግስት ፖለቲካ ወይም በስደተኞች መምጣት የተቆጡና ያኮረፉ እነዚህን ሁሉ መሰብሰብ ይፈልጋሉ። የለየላቸውን ናዚዎች ወም ቀኝ አክራሪዎችን እነሱን መሳብ ይፈልጋሉ። በዚህ መልኩ ከጊዜ ወደ ጊዜ እየተጠናከረ በመሄድ ላይ ያለው ኤኤፍዲ በመጪው መስከረም በሚካሄደው የጀርመን አጠቃላይ ምርጫ ውጤት ላይ ተጽዕኖ ማሳደሩ እንደማይቀር ይገመታል። ፓርቲው በተለይ የሕዝብን ስሜት ሊኮረኩሩ ይችላሉ በሚላቸው ጉዳዮች ላይ የሚከፍተው ዘመቻ በዘልማድ ድምፅ ለመስጠት የማይወጣውን የህብረተሰብ ክፍል ለመያዝ እንዳበቃው ይነገራል። ይህም በመጪው ምርጫ በጀርመን የሕዝብ ተወካዮች ምክር ቤት መቀመጫ የማግኘት እድሉን ያሰፋዋል የሚል ግምት አለ። እንግዲህ ጀርመን ፓርላማ ውስጥ ከገቡ ደግሞ ይችላሉ እስካሁን አምስት ፓርቲዎች ነበሩ አሁን እነዚህ ስድስተኞች ስድስት ይሆናሉ እና ወንበሮቹ ይከፋፈላሉ ማለት ነው ማን ከማን ጋር አብሮ ይቆማል የሚለው ጥያቄ በጣም የሚያሳስብ እና ውስብስብ የሚሆን ነው ከዚህ በፊት አብሮ መስራት የማይፈልጉ የፖለቲካ ድርጅቶች ሁሉ አብሮ ሊሰሩ የሚችሉበት ሁኔታ ይገደዳል ምናልባት ሊሆን የሚችለው ጠበብቶች የሚሉት ነው መንግስት ለመመስረት አስቸጋሪ የሆነ ሁኔታ ውስጥ ይገባሉ የዛን ጊዜ ደግሞ እንደገና ራሱን የቻለ ማን ከማን ጋር ይሄዳል የሚለው የፖለቲካ ጨዋታ ከአርታ ጨዋታ በር ተከፍቶ እንደገና የሚጫወቱበት ይሆናል። ትልቁ ጥያቄ ከነሱ እየፈለሱ ሄደው የአማራጭ ቡድኖቹን የሚመርጡትን ሰዎች እነትን መልስ የሚለው ጥያቄ ዛሬም ትናንትና ጀምሮ ትላልቆቹን በተለይ የክርስቲያን ዲሞክራቶችን እና ሶሻል ዲሞክራቶችን የሚያሳስብ ነገር ሆኗል። አማራጭ ለጀርመን በምህጻሩ ኤኤፍዲ በተባለው የጀርመን ተቃዋሚ ፓርቲ አወዛጋቢ መርሃ ግብርና ትችቶቹ እንደዚሁም በፓርቲው አመሰራረትና አካሄድ ላይ ያተኮረው የዛሬው አውሮፓና ጀርመን ዝግጅታችን በዚሁ ያበቃል። ሳምንት በሌላ ቅንብር እስከምንገናኝ ደህና ቆዩን።